በኢትዮጵያ በኤልኒኞ ምክንያት ተከስቶ የነበረው ድርቅ ማብቃቱን ብሔራዊ የሜቴሮሎጂ አገልግሎት አስታውቋል። አገልግሎቱ የዘንድሮውን ክረምት የአየር ጠባይ አዝማሚያን አስመልክቶ ያወጣውን ትንበያ ይህንኑ አመልክቷል። የሜትሮሎጂ አገልግሎቱ ዲሬክተር አቶ ዱላ ሻንቆ የላኒና የመከሰት እድል ቢኖርም ኤልኒኞ ግን አብቅቶለታል ይላሉ። አቶ ዱላን ያነጋገረው ዘጋቢያችን እስክንድር ፍሬው ነው። ልክ የዛሬ ዓመት ብሔራዊ የሜትሮሎጂ ኤጀንሲ የሰጠው ትንበያ ኤልኒኖ መከሰቱን፣ ድርቅ መግባቱን ያረጋገጠ ነበር። እነሆ እስካሁንም ሚሊዮኖች የእርዳታ ጥገኛ ሆነው ቆይተዋል። የዘንድሮው ትንበያ ግን አዎንታዊ ጎኑ የሚያመዝን ካምናውም ተቃራኒ የሆነ ነው። የብሔራዊ ሜትሮሎጂ ኤጀንሲ ምክትል ዋና ዳይሬክተር አቶ ዱላ ሻንቆ ይህንኑን የሚያብራሩት ዘንድሮ በጣም ጥሩ ዜና ይዘናል። አምናም አስቀድመን የዝናብ እጥረት በክረምቱ ላይ በአብዛኛው ቦታው ላይ እንደምከሰት ተናግረን ነበረ። ምክንያቱም ኤልኒኖ ጋር ታይዞ ማለት ነው። የዘንድሮ ግን በአብዛኛው የሀገራችን አካባቢዎች መደበኛና መደበኛ በላይ እንደሚሆን ነው ማለት ነው ዝናቡ። ስለዚህ አቶ ዱላ እዚህ ላይ ለአድማጮች እንዲገባ ለማድረግ የኢትዮጵያ የክረምት ዝናብ ሁኔታ በአብዛኛዎቹ አካባቢዎች ወደ ቀደመው ሁኔታ ተመለሰ፣ ድርቁ አበቃ ማለት ይቻላል ዘንድሮ አበቅቷል ማለት ነው እና ልቁ ያበቃበት ነው ኤልኒኖ ያበቃበት እና ያለው የባህር ወለል ሙቀትም ወደ መደበኛ እየተመለሰ እንዳለ ነው ማለት ነው ቀስ በቀስ ወደ ከመደበኛ በታች እንደሚወርድ ነው ማለት ስለዚህ የባህሩ ሙቀት እየቀነሰ መጥተዋል ማለት ኤልኒኖ ማለት የባህሩ ወለል መሞቅ ስለሆነ ለማለት ነው ኤልኒኖን እንዲከሰት የሚያደርገው የባህር ወለል ሙቀት ማለት ነው ከመደበኛ በላይ ሲሆን ማለት ነው ትንበያውን መቼ ነው እናንተ አሁን ይፋ ያደረጋችሁት? አቶ ዱላ ባለፈው ዓመትም አስቀድመን በአብዛኛዎቹ የሀገሪቱ አካባቢዎች በኤልኒኖ ምክንያት የዝናብ እጥረት እንደሚኖር ተንብይን ነበር ብለዋል። ይሄኛውንስ አሁን ጥሩ ዜና ያላችሁትንስ መቼን ያሰራጫችሁ ተሰራጭተዋሉ ሮ እንደተለመደው እኛ ፎርካስት የሰጠው ትንበያ የምንሰጠው ከግንቦት መጨረሻ ጀምሮ ነው። አምናም እንደዛ በግንቦት ነው ማለት ግንቦት ወደ ሀያ አካባቢ ነው ሰጥ ነው ማለት ነው። ስለዚህ ግንቦት ላይ ቆመን የአራቱን ወር የሚቀጥሉትን አራት ወር የሰኔ የሐምሌና የነሐሴ የመስከረም ሰተናል ማለት ነው። ስለዚህ ይሄ የሚያሳየን አሁን በሚቀጥሉት ወራት ከመደበኛና መደበኛ በላይ የማግኘት እድሉ የሰፋ ነው ማለት ነው። ሀገራችን ላይ ዝናብ ማግኘት አንዳንድ መረጃዎች ግን ደግሞ ይወጡ ያሉ አቶ ዶላ ወደ ላሊና የተቀየረበት ሁኔታ አለ። ኤልኒኖ በአንዳንድ አካባቢዎች ይችላሉ። እነዚህ የተሳሳቱ ናቸው። በአሁኑ ጊዜ ላሊና አልተከሰተም። መጀመሪያ ላሊና ምንድን ነው? ከሚለው ይጀምሩልን፣ ለአድማጮች በጣም ጥሩ። ላሊና የሚባለው የባህር ሙቀት ከመደበኛ በታች ሲቀንስ ማለት ነው። ድሮ ከምንጠብቀው በታች ሲሆን ማለት ነው። ያ ነገር በአሁኑ ጊዜ አልተከሰተም ግን ወደፊት ይከሰታል ተብሎ ነው የሚታሰበው ማለት ነው። አሁን ግን በአሁኑ ጊዜ ወደ መደበኛ አካባቢ ያለ እውነታ ነው። አሁን ኤልኒኖ አይደለም ላሊና አይደለም ብለውኛል። ወደፊት ግን ላሊና ሊከሰት ይችላል። መቼ ማለት ነው? ወደፊት ሲባል እንግዲህ አምና ነሐሴ አካባቢ እያለ ሊከሰት ምክንያቱም የምንለካው አሁን እየተካተለ ነው ከመደበኛ በታች ሆነ የሚለው ከምክትል ዋና ዲሬክተሩ አቶ ዱላ ሻንቆ ጋር እስክንድር ፍሬ ያካሄደው ቃለ ምልልስ በሚቀጥለው ፕሮግራማችን ይቀጥላል። አላለቀም።